የባለብዙ ብዙ ቀለም ሐሳቦች መናኸሪያ ረጅም የአብሮነት ጎዳና ጋቢና ቪኦኤ፣ የአዲሱ ትውልድ ድምፅ። እንደምናመሻችሁ፣ የጋቢና ቪኦኤ አድማጮች፣ ዛሬ ቀኑ ሰኞ መጋቢት 28 2012 ዓ.ም ነው። ለምሽቱ ከያዝናቸው ፕሮግራሞች አንዱን መርጠን እናስተዋውቃችሁ። የአካባቢ የማህበረሰብ ጤና ተጠሪ የጥር ጊዜ ግንዛቤ የሚያስጨብጥ የመጀመሪያ እራሳቸውን እንዴት እንደሚጠብቁ ከዚህ ወረርሽኝ፣ ከዚያ በኋላ ደግሞ እንዴት አድርገው ሌላውን ሊረዱ እንደሚችሉ ቀለል ያለ ፈጣን የሆነ ኮርስ ብንሰጣቸው እንዲሁም እኛ ከዚህ በስካይፕ የራሱ ለመስጠት ፈቃደኛ ነው። ሁላችን በዩናይትድ ስቴትስ ውስጥ በተለያዩ ከተሞች የሚኖሩና የኮሮና ቫይረስ ስርጭትን ለመከላከል እና ድጋፍ ለማድረግ በጋራ የተሰባሰቡ የህክምና ባለሙያዎች ተወካይ ዶክተር ታፈረ ንጋት ናቸው ስል እንቅስቃሴያቸው ይነግሩናል። ሁለት ቤት እንደመኖር ነው እና በቃ ድምፁም ብቻ ነው የምንሰማው። ይከብዳል ለምን ያው ልጅም ስለሆነን ለአእምሮ ይከብዳል። ግሎሪያ ነጋሴ ና ከነአን ነጋሴ የተባሉ በሚላን ከተማ የሚገኙ እህትማማቾች አባት አባትና እናታቸው በኮሮና ቫይረስ በመያዛቸው እያለፉበት ስላለ ሁኔታ ይነግሩናል። የሰኞ ምሽት የስፖርት መሰናዷችንንም ይዘናል። አድማጮች፣ የኮሮና ቫይረስ ስርጭትን ለመከላከል የአሜሪካ ድምፅ ሰራተኞች በየቤታችን እንገኛለን። የምትሰሙት ቅንብርም ከመኖሪያ ቤታችን የተሰናዳ ነው። ፕሮግራሙን በመምራት ጽዮን ግርማ፣ በማቀናበር ደግሞ ኤልያስ አስማረ። አብረናችሁ እናመሻለን። አብራችሁን ቆዩ። አሁን ለአጫጭር ዜናዎች ከሀብታሙ ስዩም ጋር ልተዋችሁ። አመሰግናለሁ ጽዮን። ኢትዮጵያ ውስጥ በኮቪድ-19 የኮሮና ቫይረስ ምክንያት ሁለት ሰዎች እንደሞቱ ተነግረዋል። የሀገሪቱ የጤና ሚኒስትር ሊያ ታደሰ ለጋዜጠኞች እንደተናገሩት ባለፉት ሁለት ቀናት ተጨማሪ ሰዎች በቫይረሱ መያዛቸው ታውቀዋል። የሀገሪቱ ጠቅላይ ሚኒስትር አብይ አህመድ ባሳለፍነው ሳምንት ለሕዝብ ባስተላለፉት መልእክት ቀጣዮቹ ሁለትና ሦስት ሳምንታት በበሽታው የሚያዙ ሰዎች ቁጥር ሊያሻቅብ እንደሚችል ጠቁመዋል። በተያያዘ ዜና የድሬዳዋ ከተማ አስተዳደር የኮሮና ቫይረስ ከተገኘባቸው ሁለት ግለሰቦች ጋር ንክክ ያላቸውን ሁሉ ወደ ለይቶ ማቆያ ማስገባቱን አስታውቋል። ከነኚህ መካከል የአራቱ የደም ናሙና ለምርመራ ተልኮ ሁሉም ከቫይረሱ ነፃ መሆናቸው መረጋገጡ ተገልጸዋል። ሆኖም የኮሮና ቫይረስን ለመከላከልና የሚያስከትላቸውን ችግሮች ለመቋቋም ህብረተሰቡ አስፈላጊውን ድጋፍ እንዲያደርግ ጥሪ ቀርበዋል። የቢሮ ኃላፊ ወይዘሮ ለምለም በዛብህ ከተናገሩት ጥቂት ንስማ። ቫይረሱ በሰውነታቸው ከተገኘ ሰዎች ጋር የቅርብ ንክኪ ያላቸው ብለን የተጠረጠሩ የህክምና ባለሙያዎች፣ እንዲሁም ደግሞ ዘመድ ጓደኛ አጠቃላይ 36 የሚሆኑ ሰዎች ወደ ለይቶ ማቆያ አስገብተን ክትትል እያደረግንላቸው ነው። ስለዚህ እነሱም ምልክቱን በሚያሳዩበት ወቅት በሀገር አቀፍ ደረጃ በተቀመጠው አሰራር መሰረት ናሙና የላክን ውጤቱን የምናሳውቅ ይሆናል ማለት ነው። ታማሚዎች ጋር ንክኪ ያላቸውን በሙሉ አስገብተናል። ያልገቡት ተጠቁመው ያልገቡት ሰዎች ንክኪ እንደሌላቸው ስለተረጋገጠ ነው እንጂ ሌላ በተለየ ምክንያት አይደለም። ንክኪ ያላቸውን ሰዎች ሁሉ ለይተና ቆይተናል። ተስማምተናል። ካስገባናቸው ሰዎች ጋርም ተስማምተናል። ከፍተኛ ሽፋን አግኝቱ የነበረው በቻይናዊው ቢሊዮነር ጃክ ማ እና አሊባባ ኩባንያቸው በኩል የተሰጡ የኮቪድ-19 መከላከያ ቁሳቁሶች ለኤርትራ ሊደርሱ እንዳልቻሉ ተነግረዋል። ቀደም ባሉት ቀናት የኢትዮጵያው ጠቅላይ ሚኒስትር አብይ አህመድ ቁሳቁሶቹ ለመላው አፍሪካ አህጉር ተዳርሰዋል ብለው ነበረ። ቁሳቁሶቹ ለምን ኤርትራ እንዳልደረሱ ግልጽ ባይሆንም የመብት ተሟጋቾች ግን የኤርትራ መንግስት የህዝቦቹን ፍላጎት ገሸሽ እያደረገ ነው ሲሉ እየወቀሱ ነው። በአፍሪካ የበሽታ መቆጣጠርና መከላከል ማዕከል ውስጥ የሚሰሩ የአፍና የአፍንጫ መሸፈኛዎችና የምርመራ ቁሶች ለተለያዩ የአፍሪካ ሀገራት እንዲዳረሱ በማስተባበር ስራ ውስጥ ተሳታፊ የሆኑ ሁለት ባለስልጣኖች ምንም ዓይነት ቁሳቁስ ኤርትራ እንዳልደረሳት ለአሜሪካ ድምፅ አረጋግጠዋል። ስማቸው በሚስጥር እንዲያዝ የጠየቁ የማዕከሉ ከፍተኛ ባለስልጣን ቁሳቁሶቹን የያዘው አውሮፕላን ከደቡብ ሱዳን ወደ ኤርትራ እንዲበር በአውሮፓውያን አቆጣጠር በማርች 23 ዓ.ም ተሰናርቶ ተሰናድቶ ነበር። ሆኖም የኤርትራ ባለስልጣናት አውሮፕላኑ እንዲያርፍ ፍቃድ ሳይሰጡ ቀርተዋል ብለዋል። የማዕከሉ ቃል አቀባይ ጄምስ ኦይደል ጉዳዩ በዲፕሎማቶች ደረጃ ውይይት እየተደረገበት ነው ብለዋል። የዩናይትድ ስቴትስ የጤና ባለስልጣናት በኮቪድ-19 ኮሮና ቫይረስ ምክንያት የሚሞቱ ሰዎች ቁጥር በቀጣይ ቀናት ሊያሻቅብ እንደሚችል አስታውቀዋል። እሁድ ዕለት ፋክስ ስለተባለው የዜና አውታር የተናገሩት የዩናይትድ ስቴትስ የህዝብ ጤና አገልግሎት ኮሚሽን ጓዳላፊ ጀሮም አዳምስ ቀጣዩ ሳምንት ለሀገሪቱ ፈታኝ ጊዜ እንደሚሆን ጠቁመዋል። በግልጽ ለመናገር ይህ ሳምንት በብዙ አሜሪካውያን ሕይወት አስቸጋሪውና አሳዛኝ ይሆናል ብለዋል። ሁኔታውን አሜሪካውያን ከተፈተኑባቸው የፐርል ሃርበርና የኒውዮርክ መንትያ ሕንፃዎች መውደም አፍታ ጋር የሚመሳሰል ሊፈጠር እንደሚችል ጠቁመዋል። የአመሻሽ ጊዜያዊ መግለጫ የሰጡት ፕሬዚዳንት ዶናልድ ትራምፕ በበኩላቸው በጎ ተስፋቸውን አጋርተዋል። ከፊት የሚገጥሙ ተግዳሮቶች እንዳሉ ሆነው ከዋሻው መውጫ ላይ ብርሃን አለ ብለዋል። ቀጣዩ ሳምንት ከግማሽ ወይም ሁለት ሳምንታት እጅግ አስቸጋሪ የሚሆን ይመስለኛል ያሉት ትራምፕ በዚያው ልክ ይሄ ጊዜ የሚወክለውን እንረዳለን። ይህንን ጊዜ እንወጣዋለን የሚል ተስፋ አለኝ። ምክንያቱም ይሄ ለዓለም እጅግ መጥፎ ክስተት ነውና ብለዋል። ይህ በእንዲህ ያለ የሀገሪቱ ብሔራዊ የአለርጂና ተላላፊ በሽታዎች ኢንስቲትዩት ኃላፊ አንቶኒ ፋውቺ ቤት ውስጥ ተወስኖ የመቀመጥና የአካላዊ መራራቅ ደንቦችን ውጤት ለማየት ጊዜ እንደሚወስድ ተናግረዋል። ስዩምን ምን ለዜናዎቹ እናመሰግናለን። የምትከታተሉት ከአሜሪካ ድምፅ ራዲዮ ጣቢያ የሚተላለፍላችሁን የጋቢና ቪኦኤ የመሰናዶ ነው። አሁን በቀዳሚነት ወደ ያዝነው ዘገባችን እንለፍ። በዩናይትድ ስቴትስ የተለያዩ ከተሞች የሚኖሩ ሰባት የሕክምና ባለሙያዎችን የያዘ ቡድን የኮሮና ቫይረስ ስርጭትን ለመግታት በኢትዮጵያ እየተደረገ ያለውን እንቅስቃሴ ለመደገፍ ዋይ ጂቲ ወይም ዩጎትዚስ በሚል ስያሜ ተሰባስበዋል። በዚህ ስብስብ አማካኝነትም ስለ ኮሮና ቫይረስ ለህክምና ባለሙያዎች በተለይም ደግሞ በተለያዩ ገጠር ከተሞች ለሚገኙ የጤና ኤክስቴንሽን ሰራተኞች በአማርኛ ኦሮምኛና ትግርኛ የሚሰጡ የቪዲዮ ትምህርቶችን አዘጋጅተዋል። ይህ አጭር ስርዓተ ትምህርትም ባለሙያዎችን ለማሰልጠን የሚባክን ጊዜና ገንዘብን በእጅጉ ይቀንሳል ይላሉ የቡድኑ ተወካይና በካሊፎርኒያ ሳንኦቲን ሆስፒታል ውስጥ የውስጥ ደዌ ስፔሻሊስት የሆኑት ዶክተር ታፈረ ንጋት የደንገረመው አነጋግራቸው ተከታዩን ዘገባ አሰናድታለች። ኮቪድ-19 ኢትዮጵያ ውስጥ ያለውን ስርጭት ለመግታት በሚል ዓላማ ዋይጂቲ ወይም ዩጋትስ በማለት ራሳቸውን የሰየሙና በአሜሪካን ሀገር በተለያዩ ግዛቶች የሚኖሩ ሰባት የህክምና ባለሙያዎች አጭር ስርዓተ ትምህርት ቀርጸው ወደ ኢትዮጵያ ልከዋል። ይህ የሕክምና ስርዓተ ትምህርትም በዋናነት በክልል የገጠር ከተሞች ለሚኖሩ የጤና ኤክስቴንሽን ሰራተኞች ማሰልጠኛ የሚውል ሲሆን የጤና ጥበቃ ሚኒስቴርና ለሚመለከታቸው አካላት እንዲታይ ተልኳል። ዶክተር ታፈረ ንጋት በካሊፎርኒያ ሳን ኦት ሆስፒታል የውስጥ ደዌ ስፔሻሊስት ናቸው። ስለ ቡድኑ እንቅስቃሴ እንደሚከተለው ያስረዳሉ አሁን የወረርሽኙ የመስፋፋት ፍጥነት እጅግ በጣም አስከፊ ከመሆኑ የተነሳ የቻልነውን እኛም አንዳንድ ነገር ብናደርግ ይቻላል ብለን በየግላችን የምናደርገውን ጥረት በአጋጣሚ ተገናኝተን ለምን አንድ ላይ አናደርገውም ብለን ነው ስራውን የጀመርነው እና ስራው የሚያተኩረው ለኢትዮጵያ ውስጥ ላሉ የጤና ባለሙያ ምድብ ውስጥ የማይገቡ ነገር ግን በአካባቢው ውስጥ ከህብረተሰቡ መካከል ያሉ የማህበረሰብ ጤና ሰራተኛ የሚባሉትን ባለሙያዎች መሰረታዊ የሆነ ኮቪድ አስራ ዘጠኝ እውቀት በመስጠት እነሱን መልሶ ለሚደረገው የወረርሽኝ መቋቋምና መግታት ወይም መከላከል ስራ ምናልባት ወረርሽኙ ተስፋፍቶ ወደ ገጠር ወደ ራቅ ወዳለ ክፍለ ሀገር ቦታዎች ከደረሰ በዛን ጊዜ ከጤና ተቋማትና ጤና ባለሙያዎች ጎን በመሆን ህሙማንን በመለየት የጠናበትን ካልጠናበት በመለየት ቶሎ ወደሚያስፈልገው ቦታ ለማድረስ እንደገና ደግሞ ህሙማኑ ምልክት ባሳዩ ጊዜ ተደናግጠው ተቻኩለው ወደ ጤና ተቋማት በመሄድ በሽታው እንዳይዛምት የበለጠ እንዳይሰራጭ፣ እንደገና በጤና ተቋማት ላይ ጫና እንዳይፈጠር ለማድረግ ወሳኝ ሚና ይጫወታሉ ብለን ስለምናምን፣ ለነሱ እውቀትና ግንዛቤ ለማስጨበጥ በቡድኑ ውስጥ ያሉት አባላት እርስ በርሳችን ተነጋግረን ሁሉም ሰው ያለምንም ማጥማማት ፈቃደኛ በመሆን በአስር ቀን ውስጥ ባልሞላ ጊዜ ውስጥ ነው የስልጠና የሚረዳ ማቴሪያል ወይም ደግሞ ትምህርት ነው እየቀረጽ ነው ዶክተር ታፈረ ይሄ አጭር ስርዓተ ትምህርት በቀላሉ ተቀርጾ በቪዲዮ መልክ እንዲሁም የኢንተርኔት አገልግሎት ሲኖር ደግሞ በስካይፕና በስልክ እንደሚሰጥ ገልጸው፣ ይህም ደግሞ የገንዘብና የጊዜ ብክነትን በመከላከል ኮቪድ አስራ ዘጠኝን ለመዋጋት የሚደረገውን ጥረት ያፋጥነዋል ይላሉ። ሄልዝ ኤክስቴንሽን ወርከርስ በእንግሊዝኛው ወይም ደግሞ የአካባቢ የማህበረሰብ ጤና ተጠሪ የሚባሉ ተመካከል ሆነው የጤና አገልግሎት የሚሰጡ ባለሙያዎች እንዳሉ እናውቃለን። ስለዚህ ምናልም እንደዚያ ካለ ለምን እነዚህም ባለሙያዎች አጭር ጊዜ ግንዛቤ የሚያስጨብጥ የመጀመሪያው ራሳቸውን እንዴት እንደሚጠብቁ ከዚህ ወረርሽኝ፣ ከዚያ በኋላ ደግሞ እንዴት አድርገው ሌላውን ሊረዱ እንደሚችሉ ቀለል ያለ ፈጣን የሆነ ኮርስ ብንሰጣቸው፣ እንዲሁም እኛ ከዚህ በስካይፕ የራሱ ለመስጠት ፈቃደኛ ነው ሁላችንም እና ከዚያ በኋላ ኢትዮጵያ ውስጥ ያሉ ባለሙያዎችም ሊያደርጉት ይችላሉ ብለን ስላመንን፣ አንደኛ በስልጠና ጊዜ ላለማጥፋት ይነው የአንድ ሳምንት የሁለት ሳምንት የሶስት ሳምንት ኮርስ ሲባል ጊዜው የሚሰጥ አይደለም። አሁን እና ፈጣን የሆነ እንትን የግንዛቤ ማስጨበጫ እና ቴክኒክ ብንሰጣቸው ይጠቅማል ብለን ስላሰብን ቶሎ ብለን ካሪኩሎ ምንቀረጽ ነው። ለምን ያን እንደሚያስፈልግ ደግሞ ማብራሪያ ጨመርንበት። ከዛ በኋላ ተከፋፍለን ሁላችንም በየ ወደ ኢትዮጵያ መደወል ጀመርን ማለት ነው። ብንደውል በጣም ጥሩ ምላሽ ነው ያገኘነው። በኢትዮጵያ ውስጥ የኮቪድ አስራ ዘጠኝ የመከላከል ግብረ ሀይል በየ ክልሉ በየከተማዎቹ እንደተዋቀሩ አገኘን ከዚያ በኋላ በየክልሉ ያሉ ታስክፎርስ ወይም ደግሞ ግብረ ኃይል ወኪሎቻቸውን በኢሜይል እና በስልክ እየደወልን ሀሳባችንን አካፈልናቸው አንዳንዶቹ እንግዲህ ይሄ ጽሁፍና ይሄ ትምህርት ማቴሪያሉ ደርሷቸዋል አሁን በአማርኛ አለን በትግርኛ አለን በኦሮምኛ አለን የሚቀጥል በሶማሊኛ ና በአፋርኛ ለመተርጎም ሀሳብ ይዘናል አሁን ያለው በወረቀት ላይ የሰፈረ ሞጁውል ሊባል ይችላል። ስርአተ ትምህርት ደግሞ ካሪኩለም ነው። ም አይነት መንገድ ደግሞ ሊሰራ ይችላል። ለምሳሌ አሁን እኛ ያሰብነው የመጀመሪያውን ሰልጣኞች ስናሰለጥን ቪዲዮ እንዲቀረጽ ተደርጎ ከዚያ በኋላ እኛ አንፈለግበት ሐኪም የማያስፈልገው ሌላ በጣም የተለጠነ የጤና ባለሙያ የማያስፈልገው ቪዲዮ እየተላከ ለምሳሌ በኢንተርኔት ዌቢናር ይባላል በዛ ሁሉ እየተለቀቀ ሰዎች ትምህርቱን በግላቸው ቤታቸው ሆኖ በስልክ ያው እንደሚታወቀው አሁን ስልጠናውን የሚከታተሉበት መንገድ ነው የሚጠየቀው ማለት ነው። ከዚህ አኳያ ቪዲዮዎችን ወይም ኦንላይን የተቀመጠ የስልጠና ቪዲዮ ተደርጎ ሊዘጋጅ ይችላል። በጣም ቀላል ይህን ማዘጋጅ። ይህንን ሁሉ አስበንበታል። ሲጀምሩም መመዘኛ አለን፣ ሲጨርሱም ደግሞ እዛ ውስጥ ራሱ ጥያቄዎች አሉ። ዶክተር ታፈረ ዋይጂቲ ከኢትዮጵያ የኮቪድ-19 መከላከያ ግብረ ኃይል ምላሽ እንዳገኘ የትምህርት ማገዣውን አሟልተው እንደሚልኩ ገልጸው ይህ አጭር ስርዓተ ትምህርትም መንግስት በቅርቡ ጥሪ ላደረገላቸውና ጡረታ የወጡ ባለሙያዎችም በአጭሩ ወደ ስራ እንዲመለሱ ያግዛልን ብለዋል። ለአሜሪካ ድምጽ ሬዲዮ ኤደን ገረመው ዋሽንግተን ዲሲ። ኤደንን ለዘገባው እናመሰግናለን። ተከታዩ ዘገባ ደግሞ ወደ ጣሊያን ሚላን ከተማ ነው የሚወስደን። ግሎሪያ ነጋሲ 15 ዓመቷ ነው ታናሽ እቷ ክንአን ነጋሲ ደግሞ 14። ሁለቱ እህትማማቾች ጣሊያን ሚላን ከተማ ውስጥ ፖርታ ቬኔዚያ በሚባል ቦታ በሚገኘው መኖሪያ ቤታቸው ውስጥ አስጨናቂ ሁኔታ ገጥሟቸዋል። በኩላሊት ሕክምና ላይ የምትገኘው እናታቸው ወይዘሮ ሀና ገዛኢ በኮሮና ቫይረስ በመያዟ ሆስፒታል ተወስዳለች፣ በዛው ተኝታለች። አባታቸው ደግሞ አቶ ነጋሲ ክብሮም በአንድ ክፍል ውስጥ ተዘግቶባቸው ተቀምጠዋል። ግሎሪያና ከነአን የቤተሰቡን ሁኔታ የመከታተል ኃላፊነት ተጥሎባቸዋል። የእናትና አባታቸው ሐኪሞች ጋር እየደወሉ ሁኔታውን ለማጣራት ጥረት ያደርጋሉ። ለአባታቸው ምግብና መድኃኒትም ያቀርባሉ። በሌላ በኩል ደግሞ በድረገጽ ላይ የሚሰጠውን ትምህርታቸውን ይከታተላሉ። በስካይፕ ባደረግንላቸው ቃለ ምልልስ እንደተመለከትናቸው ምንም እንኳን የወደቀባቸው ኃላፊነት ከባድ ቢሆንም፣ የወላጆቻቸው ሁኔታ ቢያስጨንቃቸውም፣ ፊታቸው ላይ ግን ጥንካሬያቸው ጎልቶ ይታያል። ግሎሪያ፣ ብቻችን መሆናችን እንደ ሁለት ቤት እንደመኖር ነው እና በቃ ድምፁም ብቻ ነው የምንሰማው ይከብዳል። ለምን ያው ልጅም ስለሆነን ለአእምሮ ይከብዳል። ቤት ያው መዘጋት ይከብዳል። ያውም ደግሞ አባትን አለማየት ይከብዳል። እናታችሁንስ በስልክ ነው የምታገኙት ሁኔታቸውን የምትከታተሉት? ቪዲዮ ሁሉ ጊዜ ሁሉ ቀንም አይደለም ማለት እንደ ሁኔታዋ ከናን በቪዲዮ ታያላችሁ። እናታችሁን ያልሽኛ አደለን እንዴት ናት አለው። ሙሉ ቀን ስለምተኛ አንዳንድ ጊዜ ደግሞ ስትበላ ስለሚከብዳት ሙሉ ቀን ትተኛለች። ሳትበላም ማደር ትችላለች፣ በጣም ስለሚያስታውካት። ሰባት ሰዓት ላይ እኛ ራት የምንበላበት እሷ በልታ ትጠብቀንና እኔ እደውልላታለሁ። እንዴት ናቸው አሁን እናታችሁ? እሷ ያው ሲይዛት በትኩሳት ነው የጀመራት፣ ሆስፒታል ሆና እና ብዙ ነው የተገመተባት እና በጣም ፈሩ፣ ለምን የኩላሊት ስላለባት እና ቶሎ ነው ያደርጉላት። እኛ የመጀመሪያ አልተነበረንም ገና ሲጠና ስለነበረ መሷ ላይ በኋላ ተለወጠላት። እሷ ደህና ናት አሁን። ያው በትንፋሽ ማጠር እና ትኩሳት ነው የጀመራት። ትንፋሽ ማጠር ኋላ ወደ ሆስፒታል ውስጥ ሆና መከታተል ሲጀምሩ ትንፋሽ ማጠር መጣ፣ ስሜቱ መነሳት ጀመረ። ያገረሻባት መጣች። የሁለት ሶስት ቀን መጨረሻ መብላት ጀምራለች። እግዚአብሔር ጸሎታችንን ሰምቶልናል እና ለሱ ነው ምስጋና የምናቀርበው። ግሎሪያና ከነአን ይህን ሁኔታ ፈጣሪያችን ያሻግረናል ሲሉ በአምላካቸው ላይ ያላቸውን መተማመን ደጋግመው ይናገራሉ። ስለ ቤተሰቦቻቸው የጤና ሁኔታ ከሐኪሞቻቸው የሰሙትን አካፍለውናል። ባለፈው ሳምንት የማማን ሐኪም ደውዬ ነበር ግን ዜና እንደምናየው እዚህ አቂኖቹም ተጣበዋል። ስለዚህ ሊመልሱም አይችሉም። በስልክ ግን በትንሽም ሰዓት ላወራቸው ቻልኩኝ እና መብላት እንደጀመረች ነገረች። አስራ አራት ቀን በግዴታ በሆስፒታል ውስጥ መሆን እንዳለባት ከዛም በኋላ ደግሞ እንደ ጤና ሁኔታው ለምንም እሷ ሌላም የጤና ችግር ስላለባት ስንት እንደሚያስቆኟት ገና አይታወቅም። ግን በዚህ ቀናቶች ኦክሲጅን ልታቆም ልትችል ትችላለች ማለት ራሷ መተንፈስ ጀምራለች። ትንሽ ትንሽ የፓፒ ደግሞ ሐኪሙ ሁኔታ ቴራፒ የጀመረው አለ መድኃኒት ግሩፕ አድርጎ ቴራፒ አለ እሱን የተከታተለ ነው። አንቲባዮቲክ ሁለት ሶስት ቀኑ ካቆመ ትኩሳቱም የለም አሁን እና እሱ አሁን አስራ ሁለት ቀኑ ነው ዛሬ አስራ ሶስት ቀኑ ካሜራኑ ሚንታ ቤቱ ከተቀመጠ እና ከዛም በላይ የዶክተሩ ነው የምንጠብቀው። ትኩሳት ለማንኛውም የሚለካል። ለምን ሐኪሙም እንዳስረዳን ቫይረሱ አብዛኛው ስሜቱም ላይሰማ ይችላል። ለምን ሳል እንደ ጉንፋንም ልንለው እንችላለን። በአስራ አራት ቀን ነው በአስራ አራት ቀን ነው። በኋላ አናውቅም። ከአስራ አራት ቀን በኋላ ምን እንደሚፈጠር ማለት ማር አናቀም ዶክተሩ እኛን ሊመረመረን ይችላል ወይ እሱን መጥቶ ለምን እዚህም አልመጣም ዶክተሩ ለምን ለሁሉም ሪስክ ስለሆነ ግን አሁን ደህና ነው ግሎሪያ እና ከነአን ይህን ፕሮግራም ለሚያዳምጠው ሰው ርቀታችሁን ጠብቁ የሚል ምክረ ሀሳብ አላቸው እኔ መክረው በጣም በጣም በጣም መጠንቀቅ አለባችሁ ለምን ከምትወዱት ሰው ጋር ሊመጣባችሁ ይችላል እነሱም ሳያውቁት ወያን ወይ አንድ ሰው ከአንቺ ጋር ሲገናኝ ሲተቃቀፍ እጁን ሲሰጥ ሰላም ሊልሽ ሲሳሳም በሁሉም ነገር ሊመጣብሽ ይችላል። ስለዚህ መጠንቀቅ አለበት ሰው ሁሉ እና እጁን ብቻ መጣጥብ አይደለም፣ መራራቅም አለበት ብዙ አለመጠጋጋትም አለበት። ለምን አሁን እኛ ከተራራቀን ሁሉም ነገር ይሄ ሁላ ሲያልፍ እኛ እንደፈለግን መጠቃቀፍ እንችላለን፣ መሳሳም እንችላለን። ግን ለአሁን ብቻ ነው የምንራራቀው ለሁሌ አይደለም። ስለዚህ አሁን ታግዘን፣ አለመጠቃቀፍ፣ አለመሳሳም፣ ተራርቀን መኖር አለብን። በኋላ ደግሞ እንደፈለግን መጠቃቀፍ፣ መሳሳም እንችላለን። አቶ ነጋሲ ስለአንቺ ሲነግሩን ቃለምልልስ ስናደርግላቸው ትንሿ ልጄ እያቀፈች ታስቸግረ ነበረ፣ የመጀመሪያ ቀን እና ከዛ ተይላት ነበረ፣ እኔ እያስነጠስኩ ነበር ብለዋል። ከሱ አሁን ምን ተማርሽ ከዚህ? ይሄንን በማድረግሽ ለሌሎች ልጆች ምን ትመክሪያለሽ? አባትሽ አጠገብ አለመኖር አለመሆን በጣም ይከብዳል። ማለት ይህን ሁሉ አመት ሆነሽ በአስራ አምስት ቀን በአስራ አምስት ቀን አለመታየት ፊቱንም አለማየት ነው ማለት። እሱ እኛ እኔ የምሳ ሳቀርብለት እኔ ምሳ ሰጠዋለሁ። በኋላ ደግሞ እኔ ርቅ አለውና የእኛንም ካሜራ ፊት ለፊት ስለሆነ መዝጋት አለብኝ። በኋላ ደግሞ ርቄ ርቄ እጁን ብቻ ነው ማየው። ምንድን ነው ብዙ መውጣት አይችልም፣ ብዙ መውጣትም አይፈልግም። ለእኛ ያሰበልን እኛ ማለት አይዞሽ፣ አሁን እኮ ደህና ናቸው አደል። አባቶች በጣም ይፈልጋል። ለምን እኛ ብቻ ስላለንለት ሁሌ እሱ የሚለን እናንተ ባትኖሩ እኔ ማን ይኖረኛል ይላል። እና ማለት አባት ወይ እናት አለማየት በጣም ከባድ ነው። ስለዚህ ቅድም እንዳልኩት አሁን መራራቅ ይሻላል። ለምን በኋላ ባይራራቅ እናንተ ትታመማላችሁ። የምትሄዱትም ሰው ደግሞ ይታመማል። አሁን ብትራራቁ ይሻላል። ለምን በኋላ ሁለታችሁም ልጁም እና አባቱም ወይ እናቱም በኋላ ከታመመ በኋላ ቢሞትባችሁ ወይ በጣም ቢታመምባችሁ ደግሞ በኋላ ይቆጫችኋል። በጣም ስለሚቆጫችሁ ለተወሰነ ቀናቶች ወይ ወራቶች መራራቅ ይሻላል እላለሁ። አባትዬ ወይ ልጁ ድኖ ታዩታላችሁ፣ እና ደስታችሁ ደግሞ የበዛ። በጣም አመሰግናለሁ። እግዚአብሔር ደግሞ ይምርላችኋል። አባታችሁንም እናታችሁንም አሁን በጥሩ ሁኔታ ላይ እንዳሉ እናንተም ነግራችሁኛል እና እግዚአብሔርም ደግሞ ከእነሱ ጋር ይሆናል፣ ይምርላችኋል። አይዟችሁ። ግሎሪያ የምታጠናቀቂው ነገር አለን። እኔ በመጨረሻ ሁላችሁንም ተጠንቀቁ እላለሁ። እና ዛሬ ብትርቁ ከቤተሰቦቻችሁ ከጓደኞቻችሁ በመውደድ ያህል ነው፣ እና ስለምትወዷችሁ ዛሬ ለመራቅ ነገር ልታክፋቸው እንደሆነ ተስፋ አደርጋለው። እና አሁን ለታመሙት እግዜር ጨርሶ እንዲመራቸው እጸልያለሁ፣ እንለምናለን እግዚአብሔርን። እግዚአብሔርም ይራራልናል፣ እና ይህን ጊዜም ያሳል እንድናልፈው ያደርግልናል። አሳምሮ ይህን ጊዜ ያሳ በጣም አመሰግናለሁ ግሎሪያ እና ከናን ለጊዜያችሁ። እግዚአብሔር ቤተሰቦቻችሁን ጨርሶ ይማርላችሁ። ቤተሰቦቻችሁን ተሽሏቸው፣ አብረን አንድ ላይ አግኝተን እንደምናነጋግራችሁ ተስፋ እናደርጋለን። በርቱ። እግዚአብሔር ከእናንተ ጋር ይሆን። ግሎሪያ እና ከነአን የወላጆቻቸው ጤንነት እንዲመለስ ጸሎት እያደረጉ እንደሆነ ነግረውናል። በአሁኑ ሰዓትም እያገዟቸው የሚገኙ ወላጆቻቸውን ሁሉ አመስግነዋል። ለአሜሪካ ድምፅ ጽዮን ግርማ ከሲልቨር ስፕሪንግ ሜሪላንድ። አሁን ተከታዩ የሰኞ ምሽት የስፖርት ፕሮግራማችን ነው። ግርማቸው ከበደ ከአዲስ አበባ፣ ሀብታሙ ስዩም ደግሞ ከሲልቨር ስፕሪንግ ሜሪላንድ ተከታዩን ዘገባ አሰናድተዋል። እናመሰግናለን ጽዮን። የኦሎምፒክ ባለድል የኢትዮጵያ አትሌቲክስ ፊት አውራሪ ኃይሌ ገብረሥላሴ የጃፓን ኦሎምፒክ ለቀጣይ ዓመት መተላለፉ እሱን ተከትለው እድሉ ለሚሰጣቸው ሀገራት ስጋትን እንደሚተው ተናግረዋል። ይህም በተመለከተ የአዲስ አበባው የስፖርት ጉዳዮች ዘጋቢ ግርማቸው ከበደ አጭር ዘገባ አለሁ። እንደምን አመሻ ሀብታሙ። የኦሊምፒክ ውድድር የቶኪዮ 2020 ማለት ነው ወደ ቀጣዩ አመት መተላለፉ ያው የጤና ጉዳይ ስለሆነ ብዙዎች ቢረዱትም፣ አንዳንድ አስተያየት ሰጫዎች ግን ነገሮችን ሊያከብድ እንደሚችል ሲናገሩ ቆይተዋል። አንደኛው ችግር የኢኮኖሚ ጉዳይ ነው። የጃፓን መንግስት፣ የቶኪዮ ከተማ አስተዳደር እና ዓለም አቀፍ ኦሎምፒክ ኮሚቴ ይሄን ውድድር ለማዘጋጀት እስከ 25 ቢሊዮን ዶላር ድረስ አውጥተዋል የሚሉ አስተያየት ሰጫዎች አሉ። ስለዚህ ኪሳራ ሊያጋጥማቸው ይችላል የሚል ነው አንደኛው፣ ከኢኮኖሚ አንጻር። ከዚህ በተጨማሪ ደግሞ ወደሚቀጥለው አመት መተላለፉ ውድድሩ ጃፓንን ለተጨማሪ 2.7 ቢሊዮን ዶላር ወጪ ይዳርጋታል የሚሉ አስተያየት ሰጫዎች አሉ። ሀይሌ ገብረስላሴ የሁለት ጊዜ የኦሊምፒክ ወርቅ ሜዳ ላይ አሸናፊው እንደሚለው ከሆነ ግን ከዚህ የበለጠ ችግርም ኦሊምፒክን ሊገጥመው ይችላል ይላል። በጣም በርካታ ነገሮች ናቸው ከአትሌቶች ዘንዳ፣ ከአዘጋጆች፣ ከራሱ ከዓለም አቀፍ ኦሎምፒክ ኮሚቴ በጣም በርካታ ከአትሌቶች ዘንዳ የተዘጋጁ ለማሸነፍ ጠዋት ማታ የሚሰሩትን አትሌቶች ሞራል ሞራሊ በጣም በጣም ይጎዳቸዋል። ብዙ የብዙ አትሌቶች ህልም ስለሆነ ኦሎምፒክ ነው። እንደ አዘጋጁ ደግሞ ሞራሊ ሚከስራል፣ በገንዘብ ይከስራል፣ ብዙ ነገሮች ያከስረዋል። በእንትን ደግሞ በኢንተርናሽናል ኦሎምፒክ ኮሚቴው ደግሞ በጣም በጣም እንትን ትረስት ወደፊት ኦሎምፒክን ሊያዘጋጁ የሚችሉለት ሀገሮች በጣም ሊሚት ይሆናሉ፣ ምክንያቱም ይሄ መጥፎ ባድ ሪፑቴሽን ነው እንግዲህ የሚሆንባቸው። ነገ እኛም እንደዚህ ሄደን ሄደን እንደዚህ አይነት ነገር ቢገጥም ምን ሊውጠን ነው እያሉ የማዘጋጀት አፒታይታቸው በጣም በጣም ይወረዳ ይሆናል። እንደምታውቀው ኦሎምፒክ እንደ ድሮ እንደ ሁለተኛው ዓለም ጦርነት ጊዜ እንደሚሰረዘው በትንንሽ ወጪ አይደለም። ብዙ ነው ወጪው፣ ብዙ ነው ሎጂስቲኩ። በጣም በርካታ ራስ ምታቶች አሉ። ኦርጋናይዝ ማድረጉ በጣም በጣም በርካታ ነገሮች አሉ። ከዛ አንጻር አሁን ሰው የሚያየው የኦሎምፒክን ነገር የገንዘብ ኪሳራ ያደርገዋል። ለእኔ ከገንዘብ በላይ ከገንዘብ በላይ ስለምንድን ነው በቃ ከዚህ በኋላ ኮርስ ብዙ ሀገሮች ኦሎምፒክን ሲያስቡ ወጪውን ያስባሉ፣ ሎጂስቲኩን ያስባሉ፣ ኦርጋናይዜሽኑ እንትን ኦርጋናይዝ ማድረጉን ያስባሉ። ይሄንን ሁሉ ተጨንቀው ካዘጋጁ በኋላ ደግሞ ምን ሊያስቡ ነው መሰለት እንዲህ አይነት ነገር ቢከሰት። እንደእኔ እንደእኔ ብትለኝ እኔ እንደ ስፖርተኛ ሳክሪፋይድ የምከፍል ሰው ነው። ሳክሪፋይድ ጦርነቱ ሰላማዊ ጦርነት ኦፍኮርስ በሽታን ግን እንዴት እንከላከለው ብለህ ጨለማዊ ጦርነት አድርገህ ከዛ ውስጥ የምታመጣው ውጤት የጣፈጠ ውጤት ይሆናል የሚል ግምት አለኝ። ይሄ የእኔ ግምት የእኔ አስተሳሰብ። አሁን ደግሞ ወደ ሌላ አንድ አጭር ስፖርታዊ ዜና እንሻገር እስቲ። እንግሊዝ ያስተላለፈችውን እቀባ የጣሰው ተከላካይ ካይል ዋከር ከሚጫወትበት ማንቸስተር ዩናይትድ ቅጣት እንደሚጠብቀው ተነግሯል። የ29 ዓመቱ ዋከር የሀገሪቱ መንግስት ያወጣውን የአካላዊ መራራቅ ደንብ በመጣስ ሁለት ሴተኛ ዳሪዎች የታከሉበት ድግስና ፈንጠዝያ በቤቱ እንዳዘጋጀ ከተዘገበ በኋላ በትናንትናው ዕለት ይቅር በሉኝ ብሏል። እንግሊዝ ለሶስት ሳምንታት የሚዘልቀውን እቀባ እያጋመሰች ነው። በእግር ኳስ ተጫዋችነት ስራዬ ምክንያት ለሌሎች አርያ የመሆን ኃላፊነት እንዳለብኝ ያውቃለሁ። ስለሆነም ቤተሰቤን፣ ጓደኞቼን የመጫወትበትን ቡድን ደጋፊዎችና ሰፊውን ህዝብ በማስቀየሜ ይቅርታ ለማለት እወዳለሁ ብሏል። ዋከር የማንቸስተር ዩናይትድ የእግር ኳስ ክለብ የውስጥ ስነ ስርዓት ምርመራ በቀጣይ ቀናት እንደሚያከናውን አስታውቋል። ዘገባው የአሶሽየትድ ፕሬስ ነው። ጽዮን፣ ለዛሬ ያሉን ስፖርታዊ ወሬዎች እነዚህ ናቸው። ወደ አንቺ አድማጮች እንግዲህ የዛሬ ጋቢና ቪኦኤ የመሰናዷችን በዚሁ ተጠናቀቀ። ፕሮግራሙን በመምራት ጽዮን ግርማ፣ በማቀናበር ደግሞ ኤልያስ አስማረ አብሮን አምሽቷል። በነገው ምሽት ተመልሰን እንገናኛለን። ለዛሬ ሰላም፣ በደህና እደሩ። en Radon y VOE